አሸናፊው የክርስቲያን ኑሮ ምዕራፍ 10 የክርስቲያን የነጻነት ሕግ ኢያሱ 8 30 የእስራኤልም ልጆች ሲያዩ በዚህ ስፍራ በድንኳኖቹ ላይ ሙሴን ሕግ ጻፈባቸው። የእስራኤልም ሕዝብ አስቀድሞ ይባርኩ ዘንድ የእግዚአብሔር ባሪያ ሙሴን እንዳዘዘ እስራኤል ሁሉ ሽማግሌዎቻቸው፣ አለቆቻቸውም፣ ፈራጆቻቸውም የአገሩ ልጆችም መጻተኞችም እኩሌቶቹ በገሪዛን ተራራ ፊት እኩሌቶቹም በጌባል ተራራ ፊት ሆነው የእግዚአብሔርን ቃል ኪዳን ታቦት በተሸከሙት በሌዋውያን ካህናት ፊት ለፊት በታቦቱም ፊት ወዴና ወዲያ ቆመው ነበር። ከዚህም በኋላ በሕጉ መጽሐፍ እንደ ተጻፈው ሁሉ የሕጉን ቃሎች ሁሉ በረከቱንና እርግማኑን አነበበ። ኢያሱም በእስራኤል ጉባኤ ሁሉ በሴቶቹም በሕፃናቱም በመካከላቸውም በሚኖሩት መጻተኞች ፊት ሁሉን አነበበ እንጂ ሙሴ ካዘዘው አንዲት ቃል አላስቀረም። ኢያሱ 8 32 እስከ 35 መጽሐፈ ኢያሱ ስምንተኛው ምዕራፍ የሚያወራው በመጨረሻ በጋይ ላይ ስለተደረገው ተደረገው ውጊያና ድል ነው። ይኸውም ከመዋረድ በኋላ ወደ ክብር መነሳት ነው። ያመለጣቸውን ስፍራ መልሰው ለመያዝ ኢያሱ የወሰደውን እርምጃና የጦር ስልት እንድታነብ ሳላሳስብህ አላልፍም። በዚያ ስለ ደፈጣ በምክንያት ስለ ተደረገ ሽሽትና በመጨረሻም ድል ስለማድረጋቸው ታነባለ። ጠላቶች ግን እስራኤላውያን ስሸሹ ድል ያደረጓቸው መሰላቸው። ጋይ በመጨረሻው እንድትሸነፍ ከእስራኤል ኃያላንና ጽኗን ሰዎች የጦሩ ፊት አውራሪዎች እንደተደረጉ በብዙ ታነባለ። ጋይ ከያርኮ ያነሰች ከተማ ነበረች። ነገር ግን እስራኤላውያን በመጀመሪያ ውጊያ ድል ስለሆኑ አሁን ጋይን ማሸነፍ አስቸጋሪ ይመስላል። በቤትህ ለብቻ ቁጭ ብለህ የተዘጋ የተዘረጋ መጽሐፍ ቅዱስ በፊት ያደርገ በዚህ ክፍል የተጻፈውን ሁኔታ ብትመረምር ያመለጠንን የጠፋብንን ወይም ለቀን የሸሸነውን ስፍራ አቋም መልሰን መያዝ በክርስቲያን ኑሮ ውስጥ ከሁሉ በላይ እጅግ በጣም አስቸጋሪ መሆኑን እንደምትገነዘብና ልብህንም እንደሚነካ አምናለሁ። በእግዚአብሔር ልጅ ሕይወት ውስጥ የሰለሰ የሰላሳ ደቂቃ አለመታዘዝ ወይም ስህተት ብዙውን ጊዜ አያሌ ሰዎችን ከሰላሳ ዓመት በላይ ለሆነው ጊዜ ከበረከት ውጭ አድርጓቸዋል። አንድ ሰው አስራ ሁለት ወራት ሙሉ የማያቋርጥ ጠንካራ የክርስቲያን አገልግሎት ሲሰጥ ቆይቶ ለጥቂት ጊዜ ወደ እረፍት ይሄዳል። እዚያም ከእግዚአብሔር ቃልና ፈቃድ ውጪ በሆነ ጓደኛነትና ወዳጅነት ይጠመዳል። ከዚህ የተነሳ ያለፈውና የሚመጣውንም የክርስቲያኖች ሥራ ይፈርሳል። የተለቀቀውን ስፍራና አቋም መልሶ መያዝ እጅግ በጣም አዳጋች ነው። ይህ ትምህርት በልቢ ውስጥ በጋለ ብረት ቢቀረጽ በገዛ ፈቃድ በኃጢአት ብትወድቅ መነሳት በጣም አስቸጋሪ መሆኑን ታገኛለህ። ከሰዎች አንድ አድጎ ሙሉ ሰው ይሆናል። ነገር ግን ስለምትጠፋው ዓለም አይስ አይሰማውም። የሰው ዘር መጥፋት ሸክሙ አይደለም። ለእግዚአብሔር የሚሠራው ሥራ ከልብ ፍላጎት አይደለም። ይህ ለምን እንደሆነ ልቡን ቢጠይቅ ወደ ልጅነቱ ወይም ጎልማሳነቱ ወራት ይመለከታል። እዚያም ለጥቂት ደቂቃዎች እግዚአብሔር ካዘጋጀለት ታላቅ በረከት ፊቱን የመለሰበትንና ወዳልተቀደሱ ተግባሮች የዞረበትን ጊዜ ያገኛል። ስለዚህ በክርስቶስ ጨብጦት የነበረውን ስፍራ፣ አቋምና ኃይል አመለጠው። በዚያን ጊዜ መንፈስ ቅዱስ አዘነበት። ከዚያም ወደ ቢሰብክም ቢያስተምርም ቢመራም ከበረከት ውጭ የሆነ ለእግዚአብሔር ሥራ የማይረባ መሣሪያ ነው። መንፈስ ቅዱስ በኃይሉ ሥልጣንና ጥበብ ይህን በልብህ ይጻፍ። የጠፋውን መመለስ ወይም ከወደቁበት ስፍራ መመለስ በክርስቲያን ሕይወት ውስጥ በጣም አስቸጋሪና አዳጋች ነው። የዚህ ምዕራፍ አይነተኛ መሠረት ነው። የእግዚአብሔር ሕዝብ ያመለጠውን ስፍራ መልሶ መያዝ ብዙ ችግርና የጦር ስልት እንደሚጠይቅ በጋይ ተማሩ። ከዚያ በኋላ የተጠበበቁበት ደረሰላቸው። ውድቀት ወዲያውኑ ደግሞ ተነስተው ሲያሸንፉ እግዚአብሔር በከናን ምድር ያዘጋጀላቸውን ሁሉ በምን አይነት መንገድ እንደሚያገኙ አስረዳቸው። ተመሳሳይ በደል እንዳይ ደግሙ ይህ ማስጠንቀቂያና ማረጋገጫ ሆናቸው። ከፓላስቲን ሸለቆዎች በጣም ቆንጆ ወደ ሆነችው ወደ ሴኬም ሸለቆ የሰላሳ ማይል የመናኛ የመናኝ ጉዞ አደረጉ። እዚያም የነፃነት ህግ ተማሩ። የአገሪቱ ዜጎች በመሆናቸው በኑሯቸው ውስጥ ለእግዚአብሔር ህግ የሚገባውን ስፍራና መብት ተናገራቸው። የበረከትንና የእርግማንን መንገዶች ለይተው ተማሩ። ከነዚህ ሁሉ በስተቀር ሌላ ምርጫ የለም፤ ወይም ህይወት ወይም ሞት ብቻ ነው። እንዲሁም በረከት ወይም እርግማን ብቻ ነው። የተወደዳችሁ በክርስቶስ የሆናችሁ ወዳጆቼ ልንጠብቃቸው የሚገባን ትእዛዞች በክርስቲያን ኑሮ ውስጥ የክርስቲያን ህጎች እንዳሉ ላስታውሳችሁ። የጳውሎስ ታላቁ ጥንቃቄ ለሌሎች ከሰበከ በኋላ እርሱ ራሱ የተጣለ እንዳይሆን አልነበረምን? ሌሎች ከሰበኪው በኋላ ራሴ የተጣሉ እንዳልሆን፣ አንደኛ ቆሮንቶስ ዘጠኝ ሀያ ሰባት በመጽሐፈ ኢያሱ ምዕራፍ ስምንት የመጨረሻ ቁጥሮች የክርስቲያን አኗኗር ሥርዓትና የክርስቲያን የነፃነት ህግ በሰፊው ተገልጿል። ሴኬም እንዴት ያለች ውብ ሸለቆ መሰለቻችሁ! በዚህ ሸለቆ ውስጥ እንዲህ ያለ ታሪካዊ ነገር ስፈጸም ይህ የመጀመሪያ ወይም የመጨረሻው አይደለም። እግዚአብሔር የከናንን ምድር ስጥ አድርጎ እንደሚሰጠው ለአብርሃም ተስፋ የሰጠው በዚሁ ስፍራ ነበር። የያዕቆብ ጉድጓድ ውሃም በኋላ የተገኘው እዚሁ ነው። ኢየሱስም ከጉዞው ደክሞ ያረፈው በዚያች የውሃ ጉድጓድ አጠገብ ነበር። እዚያም ከኃጢአቷ ነጽታ ከሄደችው የሰማርያ ሴት ጋር ተነጋገረ። ይህቺ ውብ ስፍራ የብዙ ታሪካዊና ልብን ማራኪ ነገሮች መፈጸሚያ ስፍራ ነበረች። ነገር ግን አሁን ከምነግራችሁ የበለጠ ልብን የሚቀሰቅስ ሁኔታ በማናቸውም ታሪክ ውስጥ እንዳልነበረ ላሳስባችሁ እፈልጋለሁ። ከሴኬም ሸለቆ ግራና ቀኝ ሁለት ተራሮች ሲኖሩ ሸለቆው ሁለት ማይል ስፋት አለው። በአንድ ወገን የተማለለ በጥማ በድማ ምድረበዳና አለታማ የሆነው የጌባል ተራራ ቆመዋል። በሌላው ወገን በጫካ የተሸፈነና ያሸበረቀ ለምለሙ የገሪዛን ተራራ ነው። ዛሬ ወደ ፓላስቲን አገር ጉዞ አድርጎ እነዚህን ስፍራዎች የጎበኘ ሰው ከእነዚህ ተራሮች በአንዱ ላይ የቆመ ሰው ምንድም ምንም ድምፁን ከፍ ሳያደርግ በሁለተኛው ተራራ ላይ ከቆመው ጋር በደንብ ልነጋገር እንደሚችል ይተርክልሃል። የዚህ ሸለቆ ድምፅ ማጉላትና እንዲሰማ ማድረግ አንድ ድንቅ ነገር ነው። የሸለቆው ስፋት ማለት ተራሮቹ የሚራራቁት ሁለት ማይል እንደሆነ አስተውል። ያውም ሶስት ኪሎ ሜትር ከሩብ ነው። ሸለቆዋ እንደ ቲያትር አዳራሽ የተሸለመችና በተፈጥሮዋ የተሟላች ስለሆነች ድምፅ ከአንዱ ተራራ ጫፍ ወደ ሁለተኛው ጫፍ ከመቅጽበት በጉል በጉልህ ይበራል። እስራኤላውያን በጌባል ተራራ ግርጌ በደረሱ ጊዜ መሳሪያ ካልነካውና በሰው እጅግ ሥራ ካልረከሱ ድንጋዮች መሰዊያ ሠሩ፣ በኖራም አለበሱት። በእርሱም ላይ በሁለቱ የድንጋይ ገበታ ተቀርጸው ያሉ አስርቱ ቃላት ኦሪት ተጻፈበት። እስራኤላውያን ዮርዳኖስን ከተሻገሩ ወዲህ ከእግዚአብሔር ጋር ወደሚገናኙበት የስግደት ስፍራ ልባቸው ሲሳብ ይህ የመጀመሪያው ጊዜ ነው። እንዲሁም የእግዚአብሔር ሕግ ወደ ተጻፈበት የሕግ ስነ ስርዓትና የመታዘዝ ኖሮ የቀረቡበት ቀን ነው። ከዚያ በኋላ ከሕዝቡ እኩሌቶቹ ወደ ጌባል፣ እኩሌቶችም ወደ ገሪዛን ተራራ ወጡ። ከጌባል ተራራ ያለመታዘዝ ፍርድና እርግማን ይታወጃል። ከገሪዛን ተራራ መታዘዝንና ለእግዚአብሔር መሰጠትን የሚከተሉ በረከት፣ ደስታና ክብር ይታወጃሉ። የሮቤል፣ የጋድ፣ የአሴር፣ የዛብሎን፣ የዳንና የንፍታሌም ነገዶች ወደ ጌባል ተራራ ወጡ። ከእነዚህም ሁለቱ ነገዶች ከከነአን ምድር ወደ በረሃ ዳርቻ ሊመለሱ ያደረጉትን ቁርጥ ሐሳብ ገልጸዋል። የከነአን ምድር የሚወርሰው በብዙ ድካም ነው። ከዚህም ሌላ ቤተሰቦቻቸውና ከብቶቻቸው ከዮርዳኖስ መዶት ይተዋል በጌባል ተራራ ያለ መታዘዝን እርግማን ሰሙ ከዚህ ጀምሮ ያለውን የሮቤልንና የጋድን ታሪክ ብትከታተል መጨረሻው ጥፋትና መደምሰስ እንደሆነ ታገኛለህ ከእነርሱም ታሪክ ትምህርት ውሰድ የስምዖን የሌዊ የይሁዳ የኢሳኮር የዮሴፍና የቢንያም ነገዶች ወደ ገሪዛን ተራራ ወጡ የመታዘዝንም በረከት ሰሙ። በእነዚህ ተራሮች መካከል እያሱና ካህናቱ ከቃል ኪዳን ታቦት አጠገብ ቆመዋል። ይህም እግዚአብሔር እዚያ ቆሞ እንደሚሰማቸው የሚገልጽ ምልክት ነው። እያሱ መናገር ጀመረ፣ ድምፁንም በዚያ የተፈጥሮ አዳራሽ ውስጥ ያስተጋባል። ህዝቡም በረከትንና እርግማንን፣ ሕይወትና ሞትን፣ ገነትና ገሃነምን አወጀ፤ አለመታዘዝ የሚያስከትለውን እርግማን፣ ሞትና ገሃነም እንደዚሁም መታዘዝ የሚያስከትለውን በረከት ሕይወትና ገነት ታስታወቃቸው። በሁለቱ ተራሮች ላይ የሚገኙት ሰዎች አሜን ስሉ በሸለቆ ውስጥ ያስተጋባ ነበር። የተባበረው ሰራዊት ተከፍሎ ኩሌቶቹ በአንዱ ተራራ ጫፍ ኩሌቶቹም በሌላው ተራራ ጫፍ ሆነው የእግዚአብሔርን ፍርድ አሜን ብለው ተቀበሉ። ብንታዘዝ እንኖራለን፣ ባንታዘዝ እንሞታለን። ከእርሱ ፈቀቅ ብለንል እንጠፋለን። ብንከተለው እንባረካለን። እንዴት ያለስ የሕዝብ ብዛት! እንዴት ያለ ታሪካዊ ወቅት ነው! ታዲያ ይህ ነገር ከጊዜያችን ሰዎች ጋር ምን ግንኙነት አለው? ይህ መልእክት ልቤንና ልብህን ስወቅስ ስዘልፍ ሳለ ስት ልመርምረው በመጀመሪያ የእግዚአብሔር ሕግ በፍርድና በእርግማን ተራራ ግርጌ ላይ እንደ ተጻፈ አስተውል። ሰውን ሃይማኖተኛ መሆኑ ከእግዚአብሔር ሕግ አርነት አያወጣውም ነጻም አያደርገውም። ከሕግ ፍርድ በአንድ በሌላ ሰው ሞትና መሥዋዕትነት ነጻ መሆኑ ገልጽ ነው። እውነትም ነው። ሕግ ከሚፈልገውና ከሚጠይቀው ምግባርና ኃላፊነት እንዲሁም የተቀደሰ አኗኗር ገነጻ አይደለም። እኔ እንደምገምተው በሰው ልጆች መካከል ከተወለዱት አስተማሪዎች ታላቁ ሰባኪ ሐዋርያው ጳውሎስ የሚለውን ሰማ ስማ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ሮሜ ስምንት አንድ ይህ ብሩክ እውነት ነው። ንስሐ በገባ ሰው ባመነ ሰው ከሙታን የተነሳውን አሸናፊ ጌታ በሕይወቱ ውስጥ በተቀበለ ሰው በየቀኑም የተገለጸለትን ኃጢአት ለመተው በሚጠር ሰው አሁን ኩነኔ የለበትም። የሕግ ፍርድ እርሱም ሞት ነው በምትኩ በክርስቶስ ላይ ተደርጓል። ወዳጆች ሆይ በእግዚአብሔር ዐይን ፊት ስፍራችን አቋማችንና መብታችን ይህ ነው። ይህ እንዴት እንደሆነ ለማወቅ ብትፈልግ ጳውሎስ በጥርጣሬ ውስጥ አይተወንም እንዲህ ይላል፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኀጢአትና ከሞት ሕግ አርነት አውጥቷቸዋል። ሮሜ ስምንት ሁለት። ምን ማለቱ ነው? እንዲህ ነው። አንድ ሰው የእግዚአብሔርን ፍላጎት ሲፈጽም ፍርዱንም አሜን ብሎ ሲቀበልና በልጁ በኢየሱስ ክርስቶስ ሲያምን በዚያችሁ ወቅት ሌላ ሕግ በሰማይ መስራት ይጀምራል። ንስሐ ገብተው ለሚያምኑ ሕይወትን ልሰጣቸው በውስጣችንም ለአዲስ ስርዓትና ሕግ የሚሆን የሕይወት መንፈስ ሕግ እንድሰጠን መንፈስ ቅዱስ ልሰጠን እግዚአብሔር ከልጁ ከኢየሱስና ከእኛ ጋር ቃል ኪዳን ገብቷል። ቃል ኪዳኑ በመስቀሉ ደም ታትሟል። አንድ ሰው ባመነ ጊዜ ከመንፈስ ቅዱስ አዲስ ይወለዳል። የሥላሴ ሦስተኛ አካል የሆነውም የእግዚአብሔር መንፈስ ገብቶበት በውስጡ ያድራል። ስለዚህም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኀጢአትና ከሞት ሕግ አርነት አውጥቶኛል። ይህ ተአምራዊ አድራጎት እንዴት እንደሚፈጽም ብንጠራጠር፣ ጳውሎስ ይነግረናል። ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኀጢአተኛ ሥጋ ምሳሌ በኀጢአትን ምክንያት ልኮ አድርጓልና ኀጢአትን በሥጋ ኰነነ። ሮሜ ስምንት ሦስት ና አራት ከድካማችን ከጉስቁልናችንና ሥጋዊነታችን የተነሳ ሕግ ልሠራብን እንዳልቻል አስተውል። አዎን፣ ክርስቲያን በሆነው ሰው ሕይወት ውስጥ አሁን የሚሠራ ሌላ አዲስ ነገር ሥርዓት አለ። የትንሣኤን ሕይወት ወደ ልቡ ወስዷል። ፍጹም ያለ ነውር ንጹሕም ወደ ሆነው ወደ ቅዱሱ የእግዚአብሔር ልጅ ሕይወት እንዲለወጥ በእግዚአብሔር መንፈስ ተጠመቀ። ክርስቶስም የማይነቀፍ ቅዱስና ፍጹም የሆነ አኗኗር ኖረ፣ የማስተሰሪያ ሞት ሞተ፣ ከመቃብርም ተነስቶ ወደ እግዚአብሔር ዙፋን አደረገ አረገ በተለይም ለሚያፈቅራቸው ብቻ ሳይሆን አዲስ ለተወለዱ ወንዶችና ሴቶች ሁሉ አዲስ የህይወት ስርዓትና በክርስቶስ ያለውን የህይወት መንፈስ ህግ ይሰጣል። ይህ ሁሉ ለምን እንደተደረገ ትጠይቃለህን? ይህን ስማ። እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ ባንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአት በስጋ ኮነነ። ሮሜ ስምንት አራት ክርስቲያን ከእግዚአብሔር ህግ አልተጠብ አልተሰናበተም። ከሕግ ፍርድ ነፃ ወጥቷል። ነገር ግን ሕግ የሚጠይቀውን አኗኗር እንዳይኖር ነጻነት የለውም። በግልጽ ቋንቋ ልንገር፣ ቅድስና ብትፈልግ ተቀበለ ሳትፈልግ የምትተወው ምርጫ አይደለም። ያለ ቅድስና ማንም ቢሆን እግዚአብሔርን ሊያ አይችልም። ዛሬ በብዙ ቤተ ክርስቲያናት የሚገኘው ታላቁ ችግር ነው። ብዙዎች ክርስቲያን በመሆን ይጫወታሉ፣ ይቀልዳሉ ክርስቲያንነት የሚጠይቀውን መሥዋዕትነት ስለሚፈሩ ለተቀደሰና ለአሸናፊ ክርስቲያን ኑሮ ራሳቸውን በእውነት ለማስረከብ አይፈቅዱም። ሃይማኖታቸው በሥራ ስላልተገለጠ፣ መጽሐፍ ቅዱሳቸው በስራ ላይ ስላልዋለ፣ ሕይወታቸውም ስላልተቀደሰ በጌታችን ፊት ሲቀርቡ ያመኑት ሃይማኖት ያፈቀሩትና ያቀፉት ትምህርት ሃይማኖት እናምነዋለን የሚሉት መጽሐፍ ቅዱስ ለታላቅ አድናቆታቸው ብዙዎችን ወደ ገሃነም አሽቀንጥሮ እንደሚወረውራቸው ሳላሳል ስል ነፍሴ በውስጤ ይንቀጠቀጣል። በፍርድ ተራራ ግርጌ የተጻፈውን ሕግ መጠበቅና መፈጸም ይገባል። ይህ የሚያደርገው እግዚአብሔር ይመስገን በእኛ ጉልበትና መፍጨርጨር አይደለም፣ ነገር ግን በውስጣችን ባለው በመንፈስ ቅዱስ ነው። ደግሞ ሌላ ነገር ላሳይህ። ይኸውን በዝርዝር ተገልጿል። ይህ ነው ሕጉ፣ በመሰዊያ ላይ ተጻፈ። በሰውያውም በገሪዛን ተራራ ውስጥ ውበት ላይ አልተሰራም። ነገር ግን በባዶውና በባድማው ፍርድ ከሚነበብበት ከጌባል ተራራ ስር ተሰራ በሰዎቹ የተፈረደባቸው ስፍራ መሆኑን አስተውል። ሕግ ካልተፈረደበትና ያልፈረደበት አንድ ክርስቲያን እንኳን በእግዚአብሔር ፊት ሊቆም አይችልም። በክርስቶስ ደም ከታወጁት አንድ ስንኳ ወደ እግዚአብሔር እያየ ከኩነኔና ሞት ነጻ ነኝ፣ ከሕግ ፍርድ ነጻ ነኝ። ነገር ግን ጌታ ሆይ በእርሱ ኃይል ብቻ መታዘዝ ስለሚቻለኝ ለመንፈስ ቅዱስ ራሴን ያለ ቅሬታና ማመንታት መስጠት ታስኖኛል። የክርስቲያን ኑሮ ወይም እውነተኛ ታሪክ የማያቋርጥ ውድቀት፣ መሸነፍ፣ ኃጢአተኛነትና እንብተኛነት ነው። እኔ በራሴ አፍራለሁ። የማ ይሌለም የሆነ ሆኖ ህጎ የተጻፈው በመሰዊያ ላይ ነው። መሰዊያውም ደም የሚፈስበት ከእግዚአብሔር ጋር ያለው ግንኙነትና አንድነት የሚታደስበትና ለእግዚአብሔር ሰገድበት ስፍራ ነው። ስለዚህ ጌታዬን በልቤ እያመሰገኑ የሚቀጥለውን ልነግርህ እችላለሁ። እርሱ በብርሃን እንዳለ በብርሃን ብንመላለስ ማለት ከመሰወር ከማስመሰል፣ ከልማዳዊ ወግና ስርዓት ምቾት ብቅ ብንል ብለን ድካማችንና አጢአተኛነታችንን በሙሉ ልባችን አምነን እንዳለ ከአጢአታችን በእግዚአብሔር ፊት ብንቆም ይህንንም ለማድረግ ብንደፈር ለእያንዳንዳችን ኅብረት አለን ማለት እግዚአብሔር እኛ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንደኛ ዮሐንስ አንድ ሰባት። ምክንያቱም በኃጢአታችን ብንናንዝ ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። አንደኛ ዮሐንስ አንድ ዘጠኝ። ዛሬ በክርስቲያን ፊት ሕግና የሕግ ፍላጎቶች እንዳሉ አትረዳምን? ሕግ ከነ ፍላጎቱ ያለ ምሕረት ቆሞ እንደሚያፈጥበት አታስተውልምኔ? ነገር ግን አንድ ድምፅ ከልቤ እንዲህ ይላል፣ በትወዱኝ ትእዛዘን ጠብቁ። ዮሐንስ 1415 ከእንግዲህ ወዲህ ክርስቲያን ሕግን እንደ አንድ አስገዳጅ ነገር አይቆጥረውም፣ ነገር ግን የእግዚአብሔር ፈቃድ እንዲፈጽም ስለሚመራው ይደሰትበታል። ከውስጡም የእግዚአብሔር ፍቅር በመንፈስ ቅዱስ ወደ ውጪ ይጎርፋል። ከላይ ስለተወለደ እግዚአብሔር የሚጠላውን ይጠላል፣ እግዚአብሔር የሚወደውን ይወዳል። ስለ ራሱም ጥቅም ሳይሆን ስለ ኢየሱስ ብሎ በሠራው ኃጢአት ያዝናል ይጨነቃል፣ ይናዘዛል፣ ይተዋልም። የልቦም ጸሎት እንዲህ ነው፣ አቤቱ እግዚአብሔር ሆይ ቀድሰኝ። የእግዚአብሔር ልጅ መልካም እንዲሠራ ከውስጡ የሚመራው የሚቀድሰው፣ መልካምንም ሁሉ የሚያስተምረው ነገር በውስጡ እንዳለ ያውቃል። ከውስጡም የኢየሱስ ክርስቶስ ፍቅር እየነደደ ስለሚንበገበቅ መልካምን ሥራ ማለት ምግባርን ሳያውቅ እንዲሠራና እንዲፈጽም ይገፋል፣ ይጋደላል፣ ይደፋፈራልም። ኢየሱስ ሆይ አሸናፊው ፍቅሬ በልቤ ፈሷል። ልቤ የማይታገል ከእንግዲህ ወዲህ በአምላክ ጸንቶ እንዲተከል። አሁን ያ ቅዱስ እሳት ይጋል ይንደድም በልቤ ያቃጥል ወራዳውን የልቤን ምኞት፣ ተራሮቼን ያቃጥል እንደ ቅቤ ያቅልጥ እንደ ቅቤ። ሕግ በመሰዊያ ላይ ነበር። የእግዚአብሔር ልጅ ሆይ ሕጉን መተላለፊን ብትገነዘብ ለጌታ ኢየሱስ ያለ ፍቅር ምኞትና ቅድስና መቀነሱ ቢሰማ ወደ ኅብረት መሠዊያ ተመልሰ የሕጉን ፍላጎት እንደ ገና እንድትመለከት እለምንሃለሁ። ሰዎች ይመጡና እንዲህ ብለው ይጠይቁኛል። ክርስቲያን ይህን ያን ያንን ማድረግ ይገባዋልን? እነዚህ ጥያቄዎች አሳሳችና ጅልነት ናቸው። ክርስቲያን እንድድን ምን ማድረግ ምንስ ያህል ወር ማር መራቆት አለበት? የሜዳውስ የት ድረስ ነው? መስቀሉ ድረስ ብቻ ነው። ነገር ግን በአኗኗሬ ለእግዚአብሔር የማልታዘዝ ህጉንም ችላ ያልኩ እንደሆንኩኝ በመስቀሉ ስር እንድሰግድ ያለብኝ ግዴታ እንደ ካድሁ የሚገልጽ አዋጅ ነው። ለጌታችን ስራ የሞተ ምኞት ከሌለ ለሚጠፋ ነፍሳትም ርህራሄ ባይኖርህ ለቃሉም እውነተኛ ፍቅር የሌለ እንደሆነ የዚህ ሁሉ ጠንቅ በቀራኔው የሚገባውን ስግደት ስለተውክ ነው። ምክንያቱም ለራሱና ለዓለም በመስቀሉ የሞተ ሰው በዓለም ስለሚደረገው ስርዓትና ማናቸውም ነገር እንደዚሁም ማድረግ ስለሚገባውና ስለማይገባው ነገሮች ማሰብ አይጨነቅም። የሞተ ሰው ስለ ትዳር ይጨነቃል ወይ? ለዓለምና በዓለምም ስላለ ሁሉ የሞተ ሰው አትንካ፣ አትቅረብ፣ አትቅመስ ስለሚባሉና ስለ ሌሎችም ዓለማዊና ስጋዊ ስርዓቶች እንዴት መጨነቅ ይገባዋል? ጩኸቱ እንዲህ ብቻ ነው። አቤቱ ፈቃድህን ማድረግ ደስ ይለኛል። ገርም እንዴት ወደድሁ አምላክ ሆይ! ይህን ምዕራፍ በመደምደም ላይ ሳለሁ ልነግር የሚፈልገው በፍርድ ተራራና በበረከት ተራራ መካከል ታቦቱ እንደነበረ ነው። እነዚህ ሁለት ተራሮች በለየው ሸለቆ ውስጥ የቅዱስ የእግዚአብሔር መኖር ምልክትና ማረጋገጫ አለ። ለማናችንም ቢሆን አማካይ ስፍራ መያዝ ከቶ አይቻልም። ከእግዚአብሔር ጥሬ ግንባር ለግንባር ሲገናኙ አንዳንዶች ይሞቃሉ። ጥቂቶች ከእግዚአብሔር ይታረቃሉ፣ ጥቂቶች ወደ ክርስቶስ ይቀርባሉ፣ ንስሐ ይገቡና ራሳቸውን ያዋርዳሉ። ሌሎች ግን ጎዳናው ስለሚፈጃቸው ይሸሻሉ። ቀኖቹ አጭር ስለሆኑ ምርጫህንና ውሳኔን በፍጥነት እንድታደርግ በእግዚአብሔር ስም እለምንሃለሁ። ቃሉ ባደረገልህ አድራጎት ተንሰራፍተፈ ቁጭ ብለህ በእግዚአብሔር አትቀልድ። በአዲስ ጌዳን ቅድስና አትጫወት። የሞቀ ምኞትና ፍቅር በልብህ ከሌለ የጌታ ኢየሱስ ቤተ ክርስቲያን ለአንተ ተገቢ ስፍራ አይደለም። ጌታችን በቅርብ ጊዜ ስለሚመጣ የሚሠራ ብዙ ሥራ አለን። የምናደርገው ታላቅ ጥሪ አለን። ጌዲዮን ሰላሳ ሺህ ሰዎች ከነበረው ጊዜ ይልቅ ሶስት መቶ ሰዎች ብቻ በነበረው ጊዜ የበለጠ ሥራ እንደ ሠራ አስተውል። የተወደደህ ዓለማዊ ክርስቲያን ሆይ በዓለማዊ ኅብረትና በዘመኑ መንፈስ መኖር ብርቅ የሚመስልህ ወዳጄ ሆይ፣ ከእግዚአብሔር ጋር ኅብረት የሌለህና በአንድ ሐሳብ ያልሆንኩ ወንድሜ ሆይ፣ ወደ መስቀሉ ሄደ ከእግዚአብሔር ጋር እንድትስማማ በጌታችን በኢየሱስ ስም እለምንሃለሁ። ሌላ ምርጫ የለም፣ አማካይ ስፍራም የለም። ያሉትን ሁሉ ምርጫዎች ብቻ ናቸው። ያሉት ሁለት ምርጫዎች ብቻ ናቸው። እነዚህም ሕይወት ወይም ሞት ብቻ ናቸው። በዚህ በገሪዛንና በጌዛል በጌባል ተራሮች ትርኢት ጌታችን ዳግመኛ በሚመጣበት ቀን ህዝብ ሁሉ በፊቱ ተሰብስበው እርሱም እረኛ በጎችን ከፍየሎች እንደሚለይ ይለያቸዋል ያለውን ትንቢታዊ ቃል የሚያስረዳ መግለጫ ይገኝበታል። አንድ ሰው ሕይወት ወይም ሞት፣ በረከት ወይም መርግማን ይመርጣል። የተወደዳችሁ ክርስቲያኖች በጌታዬ በኢየሱስ ስም በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀምጡ። እኔ ዛሬ ሰማይና ምድርን በአንተ ላይ መሰክራለሁ። እንግዲህ አንተና ዛሬ በሕይወት ትኖሩ ዘንድ ሕይወትን ምረጥ ዘዳግም 30፥19